ማህደረ ዜና በ2003 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የኢራቅን ሕዝብ ነፃ ለማውጣት ሀብታሚቱን አረባዊት ሀገር የወረረው የዓለም ብቸኛ ልዕለ ሀያል ሀገር ጦር ዛሬም እዚያው ኢራቅ ይባትላል። የሀገሪቱ ፕሬዚደንት ዶናልድ ትራምፕ ጋዜጠኞችን ለመሳደብ ይባትላሉ። አውሮጳዎች የአረብ አፍሪቃ ስደተኛ እንዳይመጣባቸው ድንበራቸውን የሚዘጉ የአፍሪቃ አምባገነኖችን በይሮ የሚገዙበትን ብልሃት ያውጠነጥናሉ። የአረብ ቱጃር ሀያል ትላልቅ መንግስታት ባንዳድመው አረባዊቱን ትንሽ አገር ይቀጣሉ። ሶሪያዎች የዓለም ዘመናዊ ጦር መሳሪያ ይፈተሽባቸዋል። ኢራቆች በተለይ ሞሱሎች ዛሬም ያልቃሉ። አስራ አራተኛ ዓመታቸው እስከ መቼ? ላፍታም አብረን እንጠይቅ። መጋቢት 2003 የዩናይትድ ስቴትስ ጦር ኢራቅን በቦምብ ሚሳይል ማንደድ ድፍን ኢራቃውያንን በሰቅጣጭ አስደንጋጭ ድምፅ ማሸበር ሲጀምር፣ ያኔ ወረራው በአንድ ሰው ወይም ቡድን ላይ እንዳልነበረም ለመላው ዓለም በእርግጥ ግልጽ ነበረ ከአሜሪካው ዓለም አቀፍ የሳተላይት ቴሌቪዥን ጣቢያ ሲኤንኤን መረጃ ማግኘት የሞከረ ግን ወረራው በአንድ ሰው ላይ ያነጣጠረ ይመስል፣ ጥቃት በሳዳም ሆሴል ላይ የሚል በትላልቅ ፊደላት የተጻፈ ርዕስ ያነብ ነበረ። ያኔ የትልቂቱን ሀገር ትላልቅ መገናኛ ዘዴዎችን ዘገባ ሐሰት ለማለት የደፈረ በእርግጥ ማንም አልነበረም። ቢኖርስ ማን ሰምቶት በ14ኛ ዓመቱ በቀደም የብቸኛዋ ልዕለ ሀያል ሀገር የጦር ኃይሎች ጠቅላይ አዛዥ ዶናልድ ትራምፕ ኤፍኤንኤን አሉት ሲኤንኤንን የሐሰት ዜና መረብ እንደማለት የሐሰት ምክንያት ተሰጥቶት በሐሰት ዘገባ የተጀቦነው ወረራ ኢራቅን ከማጥፋት አልፎ ዩናይትድ ስቴትስን ማክሰሮ በተረጋገጠ ማግስት የዛሬው ፕሬዚደንት ወረራውን ያወገዙት ዛሬ የሐሰት ዜና መረብ እያሉ በሚያበሻቅጡት ቴሌቪዥን ጣቢያ መሆኑ ነው። ዚቁ 2008 ጦርነቱ ታላቅ ውስቀት ነው፣ ጥፋት ነው። ከዚህ ያነሰ አይደለም። ይህ በመሆኑ አሳፋሪ ነው። እንደ እውነቱ የአሁኑ ፕሬዚደንት አባት ኢራቅ ላይ ጦርነት ባለመክፈታቸው ከፍተኛ አክብሮት አለኝ። ጦርነቱን ካሸነፉ በኋላ ከዚህ በላይ መሄድ የለብንም ብለው አቆሙ። ትክክል መሆናቸው ታውቋል። እና ሳዳም ሁሴንን እነሱ ወደዱትም አልወደዱት አሸባሪን ይጠላ ነበር፣ አሸባሪዎችን ገሏል። አሁን ግን ኢራቅ የአሸባሪዎች መፈልፊያ ሆናለች በእርግጥም ፕሬዚደንት ጆርጅ ደብልዩ ቡሽ እና ጠቅላይ ሚኒስትር ቶኒ ብሌር ያዘመቱት ጦር ኢራቅን ከወረረበት ከ2003 ጀምሮ ያቺ ሀብታም የጥንታዊ ስልጣኔ ምድር የአሸባሪዎች መደራጃ ማከፋፈያና ማሰራጫ ሆናለች። ቡሽ የብሪታንያውን ጠቅላይ ሚኒስትር አስከትለው ኢራቅን ሲወሩ የወረራው ዓላማ ኢራቆችን ከኢራቃዊ መሪያቸው ነፃ ለማውጣት ነው ብለው ነበረ። ወረራው እንደተጀመረም የአሜሪካ ትላልቅ ማሰራጫ ጣቢያዎች ጥቃት በሳዳም ሁሴን ላይ እያሉም ዓለምን ለማደናበር የሞከሩትም የመሪያቸውን የሐሰት ወረራ ለመደገፍ መሆኑን ለማወቅ ያኔም ዛሬም የፖለቲካ ተንታኝ ትንታኔም መጠበቅ አላስፈለገም። ቡሽ እንደ ድል አድራጊ ጦር አዛዥ ወረራው በድል መጠናቀቁን ሲያውጁም የነጻ ጋዜጠኝነት ሰባኪዎቹም የተጨባጩን ሐቅ ምንነት፣ የዋጁን ትክክለኛነት፣ ወይም የወረራውን መዘዝ እንዴትነት ለማስተንተን በእርግጥ አልቃጡም ወይም አልፈለጉም። አብርሃም ሊንከን ከተሰኘው አውሮፕላን ተሸካሚ መርከብ የተንቆረቆረውን የድል ብስራት ፌስታ ፈንጠዝያውን ግን በዓለም ናኙ። ግንቦት አንድ 2003 ነበረ ጊዜው። ኢራቅ ውስጥ የሚደረገው ዋና ውጊያ ተጠናቋል። በኢራቁ ጦርነት ዩናይትድ ስቴትስ እና ተባባሪዎቻችን አሸንፈዋል። ኃይላችን አሁን ጸጥታን በማስከበርና ሀገሪቱን ዳግም በመገንባት ላይ አተኩሯል። በዚህ ጦርነት የተዋጋነው ለነጻነትና ለዓለም ሰላም ነው። ሀገራችንና ተባባሪዎቿ በተገኘው ውጤት ይኮራሉ። ቡሽና ተከታዮቻቸው እንዳሉት ነጻነት ከሆነ በእርግጥ ወራሪው ጦር የኢራቅን የ24 ዘመን ገዢ ከስልጣን አስወግዷል። ኋላም ባግዳድ አደባባይ ላይ አሰቅሏል። ልጆች ቤተሰቦቻቸውን፣ ተከታይ አድናቂዎቻቸውን ከነስርዓታቸው ገሏል። ኢራቅ የኢራቅ አልቃይዳ፣ አንሳር ኢስላም፣ አልነቅሻ ባቢ፣ የመሕዲ ጦር፣ አንሳር አሱና ሙጃሂዲያን ሹራ ሰለፊ፣ በቅርቡ ደግሞ ዳዕሽ ወይም የኢራቅና የሶሪያ እስላማዊ መንግስት አይሲስ በእንግሊዝኛ ምህፃሩ ወዘተ የሚባሉ ቡድናት መደራጃም ማከፋፈያም የሆነችው ነፃ መውጣቷ የዓለም ሰላም መከበሩንም የልዕለ ሀያሊቱ ሀገር መሪ በነገሩን ማግስት ነበረ። ከብዙዎቹ አሸባሪ ቡድናት ጠንክሮ የደረጀው ራሱን የኢራቅና የሶሪያ እስላማዊ መንግስት አይሲስ ብሎ የሚጠራው ቡድን በ2014 የኢራቅን ሁለተኛ ትልቅ ከተማ ሞሱልን እስከሚቆጣጠር ድረስ ግን ሀያሉ ዓለም ስለዚያ ቡድን የሚያውቀውን ለዓለም ማጋራት አልፈለገም። አንዳንድ የፖለቲካ ተንታኞች እንደሚሉት ዩናይትድ ስቴትስና ተከታዮቿ አይሲስ ሲደራጅና ሲጠናከር እያዩ እንዳላየ ያለፉት በአንድ በኩል አልቃይዳን፣ በሌላ በኩል ደግሞ የሶሪያውን ፕሬዚደንት የበሽር አልአሰድን መንግስት ጦር ያዳክምልናል በሚል ስልት ነበረ። በሰፊው ለመደራጀትና ለመጠናከር ረጅም ጊዜ ያገኘው አይሲስ ሰኔ 2014 በተቆጣጠራት ሞሱል ከተማ ኸሊፋዊ መንግሥት ሲያውጅ ግን ዓለም ቡድኑን ለማጥፋት ይራወጥ ያዘ። አሜሪካ መራሹ ጦር ኢራቅን ከወረረበት ከ2003 ጀምሮ ከጦርነት፣ ሽብር፣ ከልቂት፣ ስደት፣ ረሃብ፣ ሞት ሌላ ሌላ ለማያውቀው ለኢራቅ ህዝብ ግን ያው የተጨማሪ እልቅት ፍጅት ሌላ ምዕራፍ ነው የሆነው። ቡድኑ ሞሱሉን ከተቆጣጠረበት ከሰኔ 2014 እስካለፈው መጋቢት ድረስ ብቻ ሞሱል ውስጥ ብቻ በተደረገው ውጊያ ከ8ሺ በላይ ሰላማዊ ሰዎች ተገድለዋል። በብዙ 10 ሺህ የሚቆጠሩ ቆስለዋል። ባለፈው መጋቢት አጋማሽ የአሜሪካ ጦር አንድ የተኮሰው ሚሳይል ብቻም ከአንድ መቶ በላይ ሰላማዊ ሰዎች ገሏል። ሚሳይሉም ሰላማዊ ሰዎች በተከማቹበት በምዕራባዊ ሞሱል ላይ ያነጣጠረበት ምክንያት የሞቱት ሰዎች ብዛትና ማንነት በሚያነጋግርበት መሃል ግን የፕሬዚደንት ዶናልድ ትራምፕ ግራጋቢ መልእክት ተሰማ። ትራምፕ የኢራቅን ወረራ እንደሚቃወሙ በ2008 በግልጽ ተናግረው ነበረ። በ2016 የምርጫ ዘመቻቸው ወቅትም ደግመውትም ነበረ። በኢራቁ ጦርነት ሁለት ትሪሊዮን ዶላር አውጥተንበታል፣ በሺ የሚቆጠር ህይወት ከፍለንበታል። ኢራቅን እንኳም አልተቆጣጠርንም። የዓለም ሁለተኛው ነዳጅ ዘይት የተከማቸባትን ኢራቅን ኢራን ወስዳታለች። ጆርጅ ቡሽ ተሳስቷል። ጆርጅ ቡሽ ሜድ ሚስቴክ። የፕሬዝደንትነቱን ስልጣን በያዙ በሁለተኛው ወር አጋማሽ ሞሱል ላይ በአሜሪካ ሚሳይል የተገደሉት ኢራቃውያን አስከሬን ሲቆጠር ትራምፕ ተቃራኒ ሆናሉ። ኢራቅ ውስጥ ጥሩ እየሰራን ነው። ወታደሮቻችን ከዚህ በፊት በማይታወቅ መንገድ እየተዋጉ ነው። ውጤቱ በጣም ጥሩ ነው። ሁሉም ሰው ይወ ሁሉም ሰው የሚያውቀው ትራምፕ የፕሬዝደንትነቱን ስልጣን ከመያዛቸው በፊት ከተናገሩት ጋር መቃረናቸውን ነው። ሁሉም ሰው የሚያውቀው የአሜሪካ ጦር ጠቅላይ አዛዥ ኢራቅ ያዘመቱት ጦራቸውን ውጊያ በቅጡ አለማወቃቸውን ነው። ኢራቅ ከሚዋጋው የአሜሪካ ጦር አዛዥ ከጄኔራል ስቴፈን ቶንሴንድ ጋር አለመደማመጣቸውን ጭምር ነው። ያንን አካባቢ በመምታታችን እኛ ጥፋቱን ሳናደርሰው አንቀርም። የመጀመሪያ ደረጃ ቅኝቴ ግድያውን በማድረስ እኛ ሚና ሳይኖርን አይቀርም የሚል ነው። የማላውቀው እነዚህን ሰዎች እዚያ የሰበሰበው ጠላታችን ሆኖ የሚለው ሞሱልን ከአይሲስ እጅ ለመማረክ ከ2014 ጀምሮም የኢራቅ መንግሥት ጦር፣ የኢራቅ ሺአ ሚሊሻዎች፣ የኩርዲስታን ጦር፣ የኢራን ሚሊሻም የሊባኖሱ ደፍጣ ተዋጊ ቡድን ህዝቡላህ ዩናይትድ ስቴትስ የምትመራቸው የ60 መንግስታት ጦር ከአየር ከምድር ከባህር ይዋጋል አንዲት ዩናይትድ ስቴትስ ብቻ በየሳምንቱ በ500 ጨረር መራሽ ሚሳይሎች ሞሱልና አካባቢውን ትቀጠቅጣለች። የኢራቅ ህዝብም በአሸባሪዎች ቦምብ በተባባሪዎቹ ሀገራት ጦር ሚሳይል በኢራቅ መንግስት ጦር መድፍ አዳፍኔ በየሚሊሻዎቹ ጥይት እለት በእለት ይረግፋል፣ ይቆስላል፣ ይሰድዳልም። እሳቸው የትንሽ ወንድ ልጃቸውን አጋጣሚ ይተርካሉ። ና ባድማ ፍትና በመጠምዘዣው መንገድ በኩል ወደ ውጭ ሸሸን። እሱ ሲሮጥ ፈንጅ ላይ ወጣ፣ ፈነዳ። ሮጥን፣ ግን ቅልጥሙ ተቆርጦ ጭኔ ላይ ወደቀ። እኚህኛዋ ደግሞ የሴት ልጆቻቸው መጥፋት ነው የሚያንገበግባቸው። ልጆቼ ተከበው ነበረ። ቤቱን የአውሮፕላን ቦምብ መታው። ልጆቼ ናጣው እነሱ ወዳሉበት እመለሳለሁ። ምናልባት ተርፎ እንደሆነ ማየት ይፈልጋሉ። የባግዳድ ባለስልጣናት እንዳስታወቁት ሞሱሉን ለመያዝ በተደረገው ጦርነት ከ በላይ የኢራቅ መንግሥት ጦር ወታደሮችና የተባባሪዎቹ ሚሊሻ ቡድን አባላት ተገለዋል። 8,000 ያክል የአይሲስ ተዋጊዎች ተገለዋል ተብሎም ይታመናል። ከሞተው ሰላማዊ ህዝብ በተጨማሪ ከ860 ሺህ በላይ ህዝብ ከተማይቱን ለቆ ወጥቷል። የሞሱል ጥንታዊ ቅርሶች፣ ዘመናዊ ህንፃዎች፣ የመሠረተ ልማት አውታሮች ወድመዋል። ጥንታዊቱ ውብ ትልቅ ለም ከተማም ለወትሮው የሱኒ እስልምና ሐራጥቃ ተከታዮች የሚበዙባት አካባቢ ነበረች። ከተማይቱን ከአይሲስ ለማስለቀቅ ባለፈው ሶስት ዓመት በተደረገው ውጊያ ግን ከኢራቅ መንግሥት ጦር በላይ ተዋጊ ያሰለፉት የኢራን ሺአ ሚሊሻዎችና ፔሽሜርጋ የተሰኘው የኩርድ ጦር ናቸው አይሲስ ሲጠፋ ሞሱል የማን ትሆናለች ነው የከእንግዲሁ ጥያቄ የሱኒ የሺአ ወይስ የኩርድ የበርሊኑ የሳይንስና የፖለቲካ ጥናት ተቋም ተመራማሪ ራይክ ሄንላይን የድል ማግሥቱን ክፍፍል ድል አድራጊ ወደ ኢራን ይጠቁማሉ። ኢራቅ ውስጥ ብቻ ህዝባዊ ዘመቻ በተባለው መርህ ከሺህ በላይ ሚሊሻዎች አሉ። እነዚህ ሚሊሻዎች ሺአ ናቸው። የሺአ እስልምና አራጥቃ አደራጅ ደግሞ ኢራን ናት። ይህ ሴጤን ኢራን በተጨባጭ ከፍተኛ ተጽዕኖ ለማድረስ እየጣረች ለመሆኑ ግልጽ ምልክት ነው። እስካሁን በአይሲስ ቁጥጥር ስር የሚገኘው የከተማይቱ አካባቢ ከአንድ ስኩዌር ኪሎ ሜትር አይበልጥም ነው የተባለው። የዘመቻው አጠቃላይ ድል አዋጅ ሲጠበቅ ዛሬ የአይሲስ ሁለት ታጣቂዎች ባፈነዱት ቦምብ 14 ሰው አጥፍተው ጠፍተዋል። እና ድሉ ይጠበቃል፣ ጥፋት ሽብሩም ቀጥሏል። ነጋሽ መሀመድ ነኝ ቸር ያሰማን።